የወባ በሽታን ለመከላከል በሚደረገው ዘመቻ ኢትዮጵያ ስኬታማ ተግባሮችን እያከናወነች መሆኑ ዕለቱን ለማሰብ በድሬዳዋ በልዩ ልዩ ዝግጅቶች በተከናወነው ሥነ ሥርዓት መገለጡን ጠቅሶ ዘጋቢያችን አዲስ ቸኮል ከስፍራው ባደረሰው ዘገባ አመልክቷል። ባለፉት ስድስት ዓመታት ብቻ የወባ ስርጭት በግማሽ መቀነሱንም የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ አስታውቀዋል። ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል የዓለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብረዋል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች ያሉት የጤና ጥበቃ ሚኒስትር ደታዋ ዶክተር ሊያ ታደሰ ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በ2030 ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል። እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ በሚያ የሚያወጣው መረጃዎችን ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ አለች ኢትዮጵያ። ላለፉት ስድስት ሰባት አመታት ውስጥ እራሱ በ50% ላይ ቀነሰ በወባ የሚጠቁ ሰዎች ይሄ እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው ያጎበር ሽፋኑ ለመጨመር እየተሰራ ያለው ለቤተሰቦች እየተሰራጨ ያለው ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎችን ከዛ ደግሞ ሕክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን በት ከጤና ኬላ ጀምሮ ጤና ጣቢያም ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አግኝቶ ህክምና ከመስጠት አኳያ የተሰሩ ያሉ ስራዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ከመጣንበት ሂደት አኳያ አሁን ወደ ወባ ማጥፋት ደግሞ ዘመቻ መግባት አለብን ብለን ቅጥ ተይዞ ስራ ተጀምሯል። ወደዛ ለማድረስ ደግሞ የሚፈለገው ርብርብ የበለጠ ነው። የወባ ቀንም ማክበር ያስፈለገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ፣ ምን ቀረ የሚለው ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መፍጠር አስፈላጊ በመሆኑ ነው ብለዋል። ወባን ለመከላከል በአሁኑ ሰዓት ሀያ ሚሊዮን የአልጋጎበር መሰራጨቱን የገለጹት ዶክተር ሊያ፣ ህክምናውም እስከ ጤና ኬላት ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት እጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዝያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዳዋ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየ ወደበሳ ተናግረዋል። ፕሮግራሙ በ11 ሲጀምር ለአራት ቀናት የክልሎች የአፈጻጸም ግምገማ ነበረ። በጣም ከሁለት መቶ ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ሁሉም ክልሎች ድሬዳዋን ጨምሮ ወባ ላይ ያላቸው አፈጻጸም ምን ይመስላል? በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ ሁለት አመታትን ኦልሞስት እያስቆጠር ነው። በእነዚህ ሁለት አመታት የታየው ለውጥ ምን ይመስላል? ክፍተትም ካለ ችግሮች ምንድን ናቸው? እነዚያ ችግሮች ውስጥ በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን? በታቀደ ውስጥ መሰረት በሀያ ሰላሳ ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በውባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን? እስካሁንም ብዙ ሰፖርት አድርገዋል። ነደቤቾ ነዩቤድ፣ ግሎባል ሰንድ፣ ሌሎችም ለሀገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉና የሳይክል ውድድር ነበረ። እሑድ ዕለት የሳይክል ውድድር ነበር በከተማ ውስጥ ይሄ ምንድን ነው የሚጠቅመው እንደዚህ ስፖርታዊ ንቅናቄዎችን ስፖርታዊ ውድድሮችን በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ የማስጠበት ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ ለረጅም ዘመን ሲሰሩ የነበሩ ወደ ዘጠኝ የሚሆኑ በጣም ባለ ውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር በወባ ስትታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታ መሆናለች ያሉት ወይዘሮ ስንታየው በዚህም ባለፈው የ ሁለት ሺ አስር በጀት አመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው ዕለት የባህሉ ማጠናቀቂያ በሆነው የእግር ኳስ ውድድር ና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባ ና የንግድ ኢንዱስትሪ ና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብር ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማዋ አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ